የወጣቶች ዓለም ሰላም እንዴት ናችሁ? ዶክተር ዝማር ይባላለው፣ ጠቅላላ ሐኪም ነኝ። በጤና ሰብ ኢትዮጵያ ዩቲዩብ ቻናል በሴቶችና ስነተዋልዶ ጤናን የሚመለከቱ ጉዳዮችን የምንወያይበት ፕሮግራም ነው። ዛሬ ርዕሳችን ህመም ያለው የወር አበባ ነው። ይሄ በሕክምና ቃል ዲስሜኖሪያ ይባላል። ከዚህ በኋላ ስለዚህ ዲስሜኖሪያ ስል ህመም ያለው የወር አበባን ለማመልከት ይሆናል ማለት ነው። አድማጮች ያዳመጣችሁት ወጣቷ የጤና ባለሙያ ዶክተር ዝማሬ ታደሰ በዩቲዩብ የምትሰጠውን በሴቶች ጤና ላይ ያተኮረ የግንዛቤ ትምህርት ነበር። ዶክተር ዝማሬ ታደሰ አዲስ አበባ በሚገኘው የአለርት ሆስፒታል ጠቅላላ ሐኪም ነች። ወጣቷ የጤና ባለሙያ ከህክምና ስራዋ ጎን ለጎን ብዙም በግልጽ በማይወራበት የሴቶች የስነ ተዋልዶ ጤና ላይ በማተኮር በተለያዩ የማህበራዊ መገናኛ ዘዴዎች ላለፉት አራት አመታት ምክርና ትምህርት እየሰጠች ትገኛለች። ለዚህም መነሻዋ በማህበራዊ መገናኛ ዘዴዎች የሚሰራጩ የተዛቡ የጤና መረጃዎችን በማስተካከል ረገድ እንደ ባለሙያ የበኩሏን ለመወጣት በማሰብ ነበር። መረጃውን በጣም የሰፋበት ነው። እንደውም ከመብዛቱ የተነሳ ሰው ግራ የሚያጋባ እንዲሆን አድርጎታል እና ትክክለኛ እውቀት ያላቸው ትምህርቱን የተማሩ ሰዎች ወጥተው ቢያስተምሩ የተሻለ ለውጥ ማምጣት እንችላለን እና እኔ እንኳን የጀመርኩት ቆየት ብያለው ማስተማሩን ዩቲዩብ ላይ ለምሳሌ ኦልሞስት አሁን ወደ አራት አመት ምናምን ይሆነኛል እንዲሁ ከጀመርኩኝ ገና ኢንተርንሽፕ እያለሁኝ ነበር የጀመርኩት። ኮቪድ ሊመጣ አካባቢ ከዛ በኋላ በፌስቡክ ላይ ደግሞ ቲክቶክ ላይ እንደዛ ትምህርቶችን እሰጣለሁ። በብዛት የምሰራቸው ኮንተንቶች ሴቶች ጤና ላይ ያተኮረ ቢሆንም ግን አንዳንድ ሰዎችንም ከሌላ የጤና ዘርፍ ላይ እየጋበዝኩኝ ሞር ስፔሻሊስት የሆኑትን እየጋበዝኩኝ ደግሞ እዛ ላይ እንዲያስተምሩ አደርጋለሁ። ትልቁ ነጥብ ኢንፎርሜሽን ነው። ትክክለኛውን መረጃ አላቸው ወይ ሰዎች የሚለውን ከዛ በኋላ ትክክል ነው አይደለም የሚለውን ነገር ማየት እንዲችሉ ኢንፎርሜሽኑን ማድረሱ አስፈላጊ ነው ብዬ አስባለሁ። እና አሁን ላይ ጥሩ ፎሎወሮች አሉ። ያው ዩቲዩብ ላይም ከመቶ ሺ በላይ ሰብስክራይበር አለኝ ፌስቡክ ላይ ከሰማኒያ ሺ በላይ። ዶክተር ዝማሬ ዩቲዩብና ፌስቡክን በመሳሰሉ መድረኮች የማስተማር ስራውን የጀመረችው የኮሮና ወረርሽኝ በተከሰተበት ወቅት ስለ ወረርሽኙ ትክክለኛ መረጃ ለመስጠት ከሌሎች ጓደኞቿ ጋር በመሆን ነበር። ነገር ግን በዚያን ወቅት በአስተያየት መስጫ ላይ ሴቶች ያነሷቸው የነበሩ የጤና ችግሮች ፊቷን ወደ ሴቶች ጤና እንድታዞር አድርጓታል። የኮቪድ ወቅት ስለሆነ እስቲ በተለያየ ቋንቋ ጓደኞቼ ጋር የተለያየ ቋንቋ የሚናገሩ ጓደኞቼን አንድ ላይ ሰበሰብኩ። በአማርኛ፣ በትግረኛ፣ በኦሮምኛ፣ በወላይተኛ እያደረግን የኮቪድን መልዕክት እናስተላልፍ ነበር። በዛ ነው የጀመርኩት ግን ሞር ከጠቅላላ ጤና ወደ ውመን ሄልዝ የገባሁት የሆነ ቪዲዮ ከሰራው በኋላ በጣም ብዙ ሴቶች የሚጠይቁኝ ነበር። ማለት አንዳንድ ለቀርቦ እንኳን ለመናገር ሰዎች የሚያሳፍሩ ብለው ታቡ ብለን እንደዚህ በማህበረሰቡ ቢታሰቡ ግን ምን ያህል ዴስፕሬት ቢሆኑ ነው እነዚህ ሴቶች እዛ ኮሜንት ላይ ህዝብ ሁሉ እያያቸው እንደዚህ መጠየቅን ያነሳሳቸው የሚለው ነገር በጣም ጥያቄም ፈጠረብኝ። ኦፖርቹኒቲም አየሁበት በደንብ እዚህ ላይ ሰራ በደንብ ባስተምር ይበልጥ ክፍተት አለበት የሚለውን ማለት ነውና በዛው ወደዛ ደግሞ የተሳኩት በዛ ነው። በኢትዮጵያ የሥነ ተዋልዶ ጤና ብዙ ጊዜ ከባህል አንጻር በግልጽ የማይወራበትና ና ትክክለኛ መረጃ በግልጽ የማይሰጥበት ነው የምትለው ባለሙያዋ። ይህ ደግሞ ባለሙያ ያልሆኑ ሰዎች በጉዳዩ ላይ የተለያዩ የተዛቡ መረጃዎችን እንዲሰጡ መንገድ ከፍቷል ትላለች። ይሄ የማፈርና ባህላችን ይሄ አውጥቶ አለመናገር በጣም የሚታይ ነገር ነው። ችግሩ የሌለ ይመስላል። ግን ብዙ የሚባሉ ሴቶች በግልጽ የሚያናገራቸው ሐኪም ስለሌላቸው ወይ ደግሞ ብንሄድ በቃ እኔ ብቻ ነኝ ችግሩ ያለብኝ እኔ ብቻ ነኝ ብለው አስብ የሚያደርጉ እና ዝም ብሎ የተቀመጡ እንደዚህ አይነት ሴቶች ናቸው ያሉት። አጠቃላይ ሴቶች ብቻ ሳይሆኑ አሁን ደግሞ አብረንም እየሰራን ያለን አንድ ሐኪም አለ እንደዚህ ሴክሹዋል ህልዝ ላይ የሚሰራ እና በይሄ ህልዝ ጀነራሊ በጣም ለመናገር የሚያሳፍር ነው፣ ግን ደግሞ ሰዎች ችግሩ ስላለ የሆነ ነገር ሲያዩ ሮጠው ይሄዳሉ። ሰውም ደግሞ ይሄንን ኤሪያ ነው የሚፈልገው ሚስ ኢንፎርሜሽኑን ለመስጠት ትክክለኛ ኢንፎርሜሽኑ በትክክለኛ ሐኪሞች እየተሰጠ ስላልሆነ አማራጭ በቃ ትክክል ያልሆነውን ኢንፎርሜሽን ማድረግ ነው። አንዳንድ በጣም የወጡ በጣም ከእውነት የራቁ ሊጎዱ የሚችሉ አስተያየቶችን አንዳንድ ያለው በዚህ ዙሪያ እና እነሱን መቃወም የምንችለው ይህንን ኢንፎርሜሽን በመስጠት ነው። የስነ ተዋልዶ ጤና በወንዶችም ቢሆን ብዙ ያልተሰራበት ጉዳይ መሆኑን የምትገልጸው ዶክተር ዝማሬ፣ ነገር ግን ሴቶች በቤት ውስጥ ካለባቸው የቤተሰብ ኃላፊነትና የስራ ጫና እንዲሁም የኢኮኖሚና የውሳኔ ሰጭነት ችግር ስለጤናቸው ጊዜ ወስደው ለመታከም ባለመቻላቸው ችግሩ የከፋ መሆኑን በሰራችባቸው ዓመታት ታዝባለች። ይህንን ክፍተት ለመሙላትም በሀገር ውስጥ ለሚገኙ ሴቶች ከምትሰጠው የግንዛቤ ማስጨበጥ አገልግሎት በተጨማሪ በተለይ ወጥተው መታከም እድል ለሌላቸው አረብ ሀገር ለሚገኙ ሴቶች በማማከር ታግዛለች። ባል ቢታመም ቶሎ ሄዶ ይታከማል። በምንም አይነት ሁኔታ ሚስት ግን በብዛት ቢታመሙ ጊዜ ይወስዳሉ፣ ልጆቻቸውን ሄዳሉ። በብዛት የምናየው ኬዝ ነው እና ከዛ ደግሞ በተጨማሪ አረብ ሀገር ሲሆን ሌጋሊ ይዛ እየኖሩ ካልሆነ በስተቀረ ራሱ ሄደው መታከም እራሱ እንደማይችሉ ነው ሲነግሩኝ የነበረው ያላቸው አማራጭ እንዲሁ በቃ ኦቨር ደ ካውንተር ይሄ ሄደው መግዛት የሚችሉትን ማን ነው መድኃኒቶች፣ ሰው ሄደው እንዲገዙላቸው ይጠይቃሉ፣ ወይ ደግሞ በቤት ውስጥ ማድረግ የሚችሉትን ነገር ይጠይቃሉ። ሌላው ቀርቶ እንዲሁ ሰፖርት ማግኘታቸው የሚሰማቸው ሰው መኖሩ እራሱ ለአይምሯቸው እረፍት ይሰጣቸዋል እና ይሄ ትልቅ ክፍተት ያለበት ኤሪያ ነው እኔ ብቻ ሳልሆን እንደው ብዙ ሰዎች ቢሰሩበት ብዬ ማስበው የዶክተር ዝማሪ አገልግሎት ከአረብ ሀገር በተጨማሪ በሌሎች የውጭ ሀገራት የሚገኙና የቋንቋና የባህል ችግር ያለባቸውን ሴቶችም ያካትታል። አዎ ትክክል። እንደውም አይመስልም አይደለ። እንደውም አንድ ሴት ነበረች ከእንግሊዝ ነው የደወለችልኝ። በቃ ልግባባ አልቻልኩኝም እኔ በሀገሬ ቋንቋ። ለዛውም ሁሉ ኢንቨስቲጌሽን አላት። ሐኪሞቹም ያሏት ትክክል ነው ግን እሷ የፈለገችው መረዳት ብቻ ነው። ስለዚህ ኢንቨስቲጌሽኖቹ አልካል አይቻቸው ኦኬ፣ ይሄ ማለት ይሄ ነው፣ ይሄ ደግሞ ይሄ ነው። በቃ ያልኳት ይሄ ነው ያለውን ነገር መግለጽ ማለት ነው ያደረግኩት እና ያኔ ሳትስፋይድ ሆና በቃ አሀ ብላ ተረድታ ቆጫለች ማለት ነው ይሄ ያደገ ሀገር ላይ በመሆናቸው ሁሉ ነገር ፋሲሊቲ ስላለ ብቻ ሁሉን ነገር ያገኛሉ ብሎ ማሰብ ይከብዳል። ያንን ነገር አሳይቶኛል። የእኛን ኢንቮልቭመንት ይፈልጋሉ። ይሄ በሚገባቸው ቋንቋ መረዳት ይፈልጋሉ። እና እንደዚህ አይነት አጋጣሚዎችም አሉ። ባለሙያው ከዚህ ቀደም እንደ ዩቲዩብ፣ ፌስቡክ እንዲሁም ቲክቶክን በመሳሰሉት የማህበራዊ መገናኛ ዘዴ አማራጮችን በመጠቀም ከምትሰጠው አገልግሎት በተጨማሪ ጤና ሰብ በተሰኘ መተግበሪያም የጤና መረጃ ለተጠቃሚዎች እንዲደርስ ታደርጋለች። በዚህ መተግበሪያም በጎርጎሪያኑ 2022 ዓመተ ምህረት ቴክ አፍሪካን ውመን ከተባለ ድርጅት ሽልማት አግኝታለች። በአሁኑ ወቅት ደግሞ አገልግሎቱ ወደ ዌብሳይት ማደጉን ገልጻለች። አሁን ጤና ሰብ እንደ ኢንፎርሜሽን መስጠት ትልቅ ጋፕ ነው ብለን አሰብን እና ጤና ሰብን የኢንፎርሜሽን ትምህርት ማስተማር ብናደርገው ያንን ደግሞ ስሙ ሪፕሮሊንክ ብለን ያለው ያው በሪፕሮዳክቲቭ ዙሪያ ስለሆነ ያንን አሁን ላይ ዌብ አፕ ነው ሰዎች ኢዝሊ አንደኛ ሐኪሞችን ማማከር እንዲችሉ ሪፕሮዳክቲቭ የሆኑ የሕክምና እቃዎችንም ማግኘት እንዲችሉ የሚያስችል ፕላትፎርም ነው። አሁንም በደንብ እየሰራንበት ነው ያለ ነው። በደንብ ፋይናላይዝ እያደረግንበትና ፎከስ አድርገን እየሰራንበት ያለ ነው። ሪያ ነው አሁን ላይ እሱም ቢሆን የበይነ መረብ ተደራሽነት በሌላቸው ቦታዎች ለሚገኙ ሴቶችም የጥሪ ማዕከል ለማዘጋጀት እቅድ እንዳላት ገልጻለች። በዚህ ሁኔታ ሌሎች የጤና ባለሙያዎችም ሕሙማንን ከማከም ባለፈ ዘመኑ ባመጣቸው የማህበራዊ መገናኛ ዘዴዎችን በመጠቀም ትክክለኛ የጤና መረጃ በመስጠት ስለ ቅድመ ጥንቃቄ ህብረተሰቡን ማስተማር ሊበረታታ የሚገባው ጠቃሚ ተግባር መሆኑንም አስምራበት አለች። እኔ በጣም በጣም ነው ኢንከሬጅ የማደርገው በማንኛውም አሁን የተወሰነ ነገር አንብበው የሚሆን እንደው እይታ ለማግኘት ብቻ በሚል የማይሆን ከእውነት የራቁ መረጃዎችን ከእውነት መራቅ ብቻ ሳይሆን አደጋ ለጤናም ለህይወትም አደጋ ላይ ሊያደርስ የሚችሉ መረጃዎችን በድፍረት ተጠያቂ ስለማይሆኑ ብቻ የሚያስተላልፉ ብዙ ሰዎች አሉ እና ያንን መዋጋት መስሽው ትክክለኛ መረጃ በማቅረብ ነው። ሰው ጥሩ የሆነ መረጃውን ካገኘ ሞሩ ያንን ይሰማል። አሁን ሚኒስትሪ ኦፍ ሄልዝ ራሱ የጤና ሚኒስቴር እራሱ ያንን በመረዳት ነው። አሁን በቅርብ ነው ቲክቶክ ላይ እነሱም የጀመሩት እነሱንም ያው እኛም እንረዳቸዋለን ኮንተንት በመስራት እና እንደዚህ ታማኝነት ያለው ምንጭ ይዞ ሰው እንዲሄድ ማድረግ የኛ ኃላፊነትም ነው ታመው ሰዎች ሰዎችን ማከም እንዳለ ሁሉ ደግሞ ቀድሞ ፕሪቨንሽኑ ላይ መስራት ማለት እንግዲህ እውቀትን ማሳወቅ አንዱ ስለሆነ ማህበረሰባችን ማስተማር አንዱ ስለሆነ እኛ ኃላፊነትም ጭምርም ነው ሪዋርዲንግም ነው እና መልሶ የሚከፍል ነገር ስለሆነ በዚህ ላይ እንደው የማስተማር ኢንተረስት ያላቸውም ብዙ ሐኪሞች አሉ። በተለይ ሁና ቲክቶክም ኢዚ ስለሆነ በደንብ እየሰሩ ያሉ በጣም እንዲበረቱ ነው ማሳስበው። አድማጮች ለቃለ መጠየቁ ዶክተር ዝማሬ ታደሰን እያመሰገንን የዛሬው የወጣቶች ዓለም ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።